የአፍሪካ የሰብአዊና የሕዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ኬስቲ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈው በስር ላይ የሚገኙት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ላይ እየደረሰ ነው የተባለውን የመብቶች ጥሰት እንዲያጣሩ ጠይቀዋል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ቢሮ ለደብዳቤው እስካሁን ምላሽ እንዳልሰጠ ሲገለጥ መንግስት ሰዎቹን በቁጥጥር ስር ያዋለው አሸባሪዎች ናቸው ሲል ከሰሞኑ ይታወቃል። ሰለሞን ክፍሌ የኮሚሽኑን ደብዳቤ ይዘትና በአገርና በውስጭ አገር ያሉ ጠበቆቻቸውን አናግሮ ተከታዩን ለምሽቱ ፕሮግራሙ አጠናቅቀዋል። በአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ሊቀመንበር በዛይኔቦ ሲልቪ ኬይቴሲ በራሳቸው ተፈርሞ ለኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተላከው ደብዳቤ መነሻ ምንድን ነው? በሀገር ውስጥ ከታሳሪዎቹ የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ጠበቆች አንደኛው አቶ ተማም አባቡልጉ ጋ ደወልኩኝ። ስለዚህ ጉዳይ ከዚህ በፊት በአፍሪካ ሰብአዊ መብት ኮሚሽን ላይ የቀረበ አቤቱታ አለ። ያም አቤቱታ እዚህ አገር ውስጥ የተደረጉትን ክርክሮች አስመልክቶ በእነ አቡበከር በ ማዕከላዊ የነበሩበት ጊዜ የደረሰባቸውን ጨምሮ ቀጥሎ በቴሌቪዥንም በሬዲዮ ይደረጉ የነበሩት ፕሮፓጋንዳዎችን ጨምሮ እኛ ይሄን ነገር ሕገ መንግስት አጣሪ ጉባኤ ድረስ ወስደነው ነበረ። የጂሃዳዊ አረካቱንም ደግሞ እስከዛው ድረስ ወስደነው ነበር። እስከላይ ድረስ ወስደነው ነበር እና እነዚህ ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል። በዛ ደረጃ ደግሞ በኢትዮጵያ የፕሬስ ህግ ላይ የተቀመጡትን ጥያቄዎች አንስተን ውሳኔ እንዲሰጥልን ጠይቀን ነበር። የዛ ቅጣይ ሆኖ ይሄ ጉዳይ በአገር ውስጥ ምንም መፍትሄ ማግኘት ስላልቻለና ውሳኔ ሊያገኝ ስላልቻለ ደንበኞቻችን እና እነሱ ብሎም እነሱን የመረጠው የሙስሊሙ ማህበረሰብ ውጭም ያለው ጭምር ጉዳዩ ወደ አፍሪካ የሰብአዊ መብት ኮሚሽን ወስዶታል። የዛ ክርክር አካል ነው ይሄ ለአቶ ኃይለ ማርያም የተጻፈው ደብዳቤ የዛ የዛ ክርክር አካል ነው። ውሳኔም አይደለም። የዛ በዛ መሀል ላይ ሆኖ እንግዲህ ፕሮፓጋንዳውን ቀጥሏል ይመስለኛል። ሁለተኛ ነገር ደግሞ ወይኒ ቤት እያሉ አህመድና በሁለት ተከሳሾች ላይ ትንሽ የሰብአዊ መብት ተፈስመዋል በወይኒ ቤቱ በኩል እሱን አስመልክቶ ነው ደብዳቤ የተጻፈው ማለት ነው። ጉዳያቸው እስካሁን እየታየ ያለው በዝግ ነው። ለምን እንደው ምክንያቱ ተገልጿል ወይ የሚል ጥያቄ ማስከትያለሁ ለአቶ ተማም። ጉዳያቸው ያኔ በዝግ የመታየቱ ሁኔታም ስህተት ነው የነበረው። ጉዳዩ የአቃቢ ህግ ምስክሮች በሚቀርቡበት ጊዜ ነው ያ የተደረገው እና ከዚያም በኋላ የእኛ መከላከያ ማስረጃዎች ሲቀርቡ ክፍቶ ነው። በዛ ጊዜ የሆነውም ነገር ቢሆን ምስክሮቹን ያፈራራሉ ምናምን በሚል ዝም ብሎ የተባለ ያለ ማስረጃ በቀረበ ጉዳይ ላይ ነው እንደዛ ሲደረግ የነበረውና። እሱም ቢሆን አግባብ አልነበረም። አግባብ ያለመሆኑም ያው ህገ መንግስቱንም ህገ መንግስቱ ላይ የተቀመጠ አንድ አንቀጽ አለ እሱንም ቢሆን ፍርድ ቤት ተርጉቦ በዛ መልኩ ሊያደርገው እንደማይችል በዚያ ጊዜ ለፍርድ ቤቱ አቅርበናል። ግን ያ ሁሉ ታልፎ ነው ጉዳዩ በዛ መልኩ በዛ መልክ ሲሄድ የነበረው። አሁን ክፍት ተደርጓል። ዞሮ ዞሮ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ሁለት ከሶስት አመታት በፊት መሆኑ የታሰሩት ግለሰቦች በድሮ ሁሴን ኑር ሁሴንና አህመድ ሙስጠፋ ሀቢብ ይላል የኮሚሽኑ ደብዳቤ የአካል ድብደባ እንደ ደረሰባቸው የተራዘመ ምርመራ እንደ ተካሄደባቸው በቂ እንቅልፍ እንዳያገኙ እንደሚደረግ በቤተሰቦቻቸው ላይ ጉዳት ሊደርስ እንደሚችል ማስፈራሪያ እንደሚደርሳቸው በጠበቆቻቸው የቀረቡ አቤቱታዎች ያስረዳሉ። በተለይ ሁለቱ ተለይተው ማለትም በድሩና አህመድ የበለጠ ሰቆቃ እንደ ተፈጸመባቸው የአቤቱታ ደብዳቤው ያስረዳል ሲልም አክሏል። አንድ እስረኛ ወንጀለኛነቱ በፍርድ ሂደት ታይቶ እስኪረጋገጥ ነፃ ነው የሚለው ዓለም አቀፋዊ ሕግም ይጣሳል ሲሉ ደግሞ እዚህ በዩናይትድ ስቴትስ ፔንሲልቬንያ ክፍለ ግዛት የዓለም አቀፍ ሕግ አማካሪው ዶክተር አባድር ኢብራሂም ያስረዳሉ። የአንድ ተከሳሽ ነፃ ተብሎ መገመት መብት አለውና ነፃ ነው የሚል ግምት ወስደህ ነው የፍትህ ስርዓት ውስጥ ወይ የወንጀል ስነ ስርዓት ውስጥ የምትገባው ደንበኞቻችንን በሚመለከት ብዙ ጊዜ እነዚህ ከአንድ ጊዜ በላይ እነዚህ ይህ መብት ተጥሷል። ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ ያደረጉት ንግግር መጀመሪያ እነሱ ሳይታሰሩ ራሱ አሸባሪዎች ምንድን ነው ፕሮፌሽናል አሸባሪዎች ወዘተ የሚል ስም ተሰጥቷቸው ነበር ከመታሰራቸው በፊት። ከዛም በኋላ ኢቲቪ ላይ በተደጋጋሚ ጂሀዳዊ ሀረካት የሚል ዶክመንትሪም ተለቋል። ያ ዶክመንትሪ አሁንም ሚዲያ ውስጥ ተቀምጦ ነው ያለው እና እነዛ ጥሰቶች ፕሪዘምፕሽን ኦፍ ኢነሰንስ ስለሚጥሱ ምንድን ነው እንደዚህ አይነት ፕሮናውንስመንቶች ከፐብሊክ ፊገርስ ከመንግስት ባለስልጣናት ወይም ደግሞ ከመንግስት ሚዲያ አውትሌቶች እንደዚህ አይነት ስምን የሚያጠፉ እና ወንጀለኛ ናቸው የሚያስብሉ እንትኖችን ስቴትመንቶችን ወይ ንግግሮችን እንዳያደርጉ የሚል ውሳኔ ነበር እና ያ ውሳኔ ከተላለፈ በኋላ እንግዲህ ውሳኔው የተላለፈው ወደ ፌብሩዋሪ አስራ ሰባት አካባቢ ነበር። ማርች መሀል ወይ ማርች መጨረሻ አካባቢ የኢህአዴግ ምርጫ ቅስቀሳን በሚመለከት የተለቀቀ ቪዲዮ ላይ የእኛን ደንበኞች ምስል የሚያሳይ የእኛን ደንበኞች ደጋፊዎች የሚያሳይ እና እነሱን በተቀነባበረ መልኩ ምንድን ነው ሙዚቃ ከጀርባው ያለ በጣም የሚያስፈራራ የሚመስል ደም ስንዳታ ምናምን ያለበት ከምንድን ነው ቦኮ ሀራም ከአልሸባብ ቪዲዮዎች እና ምስሎች እየወሰደ የእኛን ደንበኞች ከእነሱ አጠገብ እያታየ ስለ ሽብርተኝነት፣ ስለ ጽንፈኝነት እያለ የሚናገር ቪዲዮ ነው የተለቀቀው እና ያ ቪዲዮ በግል የኮሚሽኑን ውሳኔ እና የደንበኞቻችንን የነጻ ተደርጎ የመታሰብ መብት የሚጥስ ቪዲዮ ነበር። የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ካይቴሲ ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በላኩት በዚሁ ደብዳቤ አቤቱታ አቅራቢዎቹ ወገኖች በደንበኞቻቸው ላይ ሊድን የማይችል ጉዳት ከመድረሱ አስቀድሞ ኮሚሽኑ እርምጃ እንዲወስድ መጠየቃቸውን አስረድተዋል። የኢትዮጵያ መንግሥት በአስቸኳይ እንዲወስድ የጠየቃቸው ሦስት እርምጃዎችም በታሳሪዎቹ ላይ የቀረቡ ክሶችን ሙሉ በሙሉ እንዲመረምር፣ የታሳሪ ጠበቆችና ደንበኞቻቸው ግንኙነት በነጻነት እንዲካሄድ፣ ተጠርጣሪዎቹ የሚለዋወጧቸው ሰነዶች ቁጥጥር እንዳይደረግባቸው፣ ይህም ያለ ሕጋዊ ፍቃድ እንዳይፈጸም፣ ሦስተኛም ወንጀለኛ መሆናቸው ሙሉ በሙሉ እስኪረጋገጥ ወንጀለኛ የሚያስብሏቸው መግለጫዎች በመገናኛ ብዙሃን መተላለፋቸው እንዲቆም የሚሉ ናቸው። እነዚህንም በአስራ አምስት ቀናት ጊዜ ውስጥ ተግባራዊ እንዲያደርግ ይጠይቃል። የኢትዮጵያ መንግሥት ከ2011 ዓ.ም ጀምሮ የጸረ ሽብር ሕጉን መሠረት በማድረግ የሙስሊም መሪዎቹን ጨምሮ በርካታ የተቃዋሚ ፓርቲ መሪዎችን ጋዜጠኞችንና ሌሎችን ይዞ አስሯል። ሁመን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድን ሕጉን ራሱንና አጠቃቀሙን አጠንክሮ ሲተች በዚያ ሕግ መሰረት የታሰሩ ሁሉ እንዲፈቱም ጥሪ ያቀርባል። እናንተ በውጭ ያላችሁት ጠበቆች ናችሁና የአቤቱታ ደብዳቤውን ለአፍሪካ የመብቶች ኮሚሽን የጻፋችሁት ምናልባት ከኢትዮጵያ መልስ ተሰጥቶ እንደው የምታውቁት ካለ ኮሚሽኑ ያጋራችኋል ብዬ ስላሰብኩ ነው ስል ዶክተር አባድርን ጠይቅ። ኢትዮጵያ መልስ መሰጠቱን እስካሁን የምናውቀው ነገር የለም። ምናልባት ኮሚሽኑ ተወሰኑ ሳምንታት በኋላ ይገናኛል እና የዛኔ ምናልባት ሊያሳውቀን ይችላል ወይ ያሳውቀናል ብለን ተስፋ እናረጋለን። ግን ለጊዜው የኢትዮጵያ መንግስት ወይ ጠቅላይ ሚኒስትር ቢሮ ለኮሚሽኑ የሰጠው መልስ መኖሩን ኢንፎርም መረጃ የለንም። የደብዳቤ መልስ ባይኖርም እንኳ የተወሰዱ እርምጃዎች ካሉ እስካሁን እንደሌሉ ነው የምናውቀው። ምናልባትም ኮሚሽኑ የወሰነውን ውሳኔ የሚጻረሩ እርምጃዎች መወሰዳቸውን የሚያሳዩ ግልጽ የሆኑ መረጃዎች እንድ ማስረጃዎች ደርሰውናል። እና ምንድን ናቸው እነሱም? እንግዲህ ኮሚሽኑ ከወሰናቸው ሶስት ውሳኔዎች ጋር በተያያዘ ምናልባት ሁለቱ ውስጥ በእርግጠኝነት፣ ነገር ግን ምናልባት ሶስቱንም የሚጥስ እርምጃዎች እየተወሰዱ መሆናቸውን ነው የምናቀው ወደ ጋምቢያ የኮሚሽኑ ጽሕፈት ቤት ቢሮ ዋና ጸሐፊ ዶክተር ሜሪ ማቦኬሬም ተደጋጋሚ ጥሪ አድርጌያለሁ። ዛሬ ባለሥልጣኗ በሥራ በመጠመዳቸው ሊገኙልኝ አልቻሉም። ጉዳዩን በቅርበት የሚከታተለው የሕግ ክፍላቸውም ከነገ በፊት ሊገኝ እንደማይችል ጸሐፊዋ አስረድተውኛል። በቀጣይ ጊዜ ከኢትዮጵያ መንግሥት ምላሽ ማግኘት አለማግኘታቸውን ከተገኘም ዝርዝሩን እናካፍላለን። ለዛሬ በዙ ላብቃ።